የዲደብልዩ ዜና በመጀመሪያም ርዕሶቹን እንሆ። የኢትዮጵያ መንግሥት ባለሥልጣናት ያሰሯቸውን ጋዜጠኞች ያለምንም ቅድመ ሁኔታ እንዲፈቱ ሁለት ዓለም አቀፍ የጋዜጠኞች ተቆርቋሪ ድርጅቶች ጠየቁ። የጋዜጠኞች መብት ተሟጋቾች እንደሚሉት ኢትዮጵያ ለነጻ ፕረስና ለጋዜጠኝነት ሥራ አደገኛ የሆነች ነው። የእስራኤል ጦር ሰሜናዊ ጋዛ ውስጥ የሚሰሩ የሕክምና ባለሙያዎችና የእርዳታ ድርጅት ሰራተኞች አካባቢውን ለቀው ለመውጣት እንዲዘጋጁ አሳሰበ። ጦሩ የጋዛ ከተማን ሙሉ በሙሉ ለማስገበር እየተዘጋጀም ነው። የምዕራባውያን ሀገራት ጦር ዩክሬን ውስጥ ይስፈር የሚለውን ሐሳብ ሩሲያ አጥብቃ ተቃወመች። የሩሲያ ዩክሬንን ጦርነት ለማቆም የሚደረገው የዲፕሎማሲ ጥረት ርነቱም እንደቀጠሉ ናቸው። ዜናው በዝርዝርም የኢትዮጵያ መንግስት ባለስልጣናት ያሰሯቸውን ቢያንስ ሁለት ጋዜጠኞች ያለምንም ቅድመ ሁኔታ እንዲፈቱ የጋዜጠኞች መብት ተሟጋች ድርጅቶች አሳሰቡም። አዣንስ ፍራንስ ፕሬስ የጠቀሳቸው የጋዜጠኞች መብት ተሟጋች ድርጅቶች እንደሚሉት ኢትዮጵያ ለጋዜጠኞች ከጊዜ ወደ ጊዜ አስገየ ሆነች ነው። ሲፒጄ በሚል ምህጻረ ቃል የሚጠራው የጋዜጠኞች መብት ተሟጋች ድርጅት እንዳለው አሃዱ በተባለው የግል ራዲዮ ጣቢያ የሚሰራው አብዱል ሰመድ ድ መሐመድ ባለፈው ነሐሴ አምስት አዲስ አበባ ውስጥ ድንገት መሰወሩን ቤተሰቦቹ አስታውቀዋል። ከኢትዮጵያ ራዲዮ ጀምሮ ለረጅም ዘመናት በተለያዩ መገናኛ ዘዴዎች የሠራው አብዱል ሰመድ በጠፋ በሦስተኛ ቀኑ ቢሮውን በሚበረብሩ ፖሊሶች ታጅቦ መታየቱንም ቤተሰቦቹ አረጋግጠዋል። የሪፖርተር ጋዜጣ ከፍተኛ አዘጋጅ ዮናስ አማረ ደግሞ ባለፈው ነሐሴ ሰባት ጭምብል ባጠለቁ ሰዎች ከመኖሪያ ቤቱ ታፍኖ መወሰዱን መሥሪያ ቤቱ አስታውቋል። አንድ የጋዜጠኛው ባልደረባ እንዳለው ጋዜጠኛ ዮናስን አፍነው የወሰዱት የመንግስት ጸጥታ ኃይላት መሆናቸውን የአይን ምስክሮች አስታውቀዋል። የድንበር የለሽ ዘጋቢዎች አርኤስኤፍ በፈረንሳይኛ ምህጻሩ የከሰሃራ በታች አፍሪቃ ኃላፊ ሳዲቡ ማሮንግ ኢትዮጵያ ውስጥ በፕረስ ነፃነትና በጋዜጠኛ ስራ ላይ የሚፈጸመው ጥቃት ከጊዜ ወደ ጊዜ እየከፋ ነው ብለዋል። በትግራይ ክልል የመቀሌ ፖሊስ ባደረገው ዘመቻ በወንጀል የሚጠረጠሩ ሀምሳ ሰዎች መያዙን አስታወቀ። ፖሊስ እንዳስታወቀው ከተያዙት ሰዎች መካከል በሌላ የኢትዮጵያ ክፍለ ሀገራት ወይም አካባቢ በጥብቅ የሚፈለጉ አደገኛ ወንጀለኞችም ይገኙበታል። የመቀሌ ጸጥታ ኃላፊ አቶ ረዳሃኝ ፍስሐ እንዳሉት ከተያዙት መካከል ከዚህ በፊት በሰው ግድያ ወንጀሎች የሚፈለጉ ጭምር አሉባቸው። ከቢድ በህብረተሰቡ ዘንድ ጭንቀት የፈጠሩ ከባድ ወንጀሎች እየፈፀሙ የነበሩ ሰዎች ተይዘዋል። እነዚህ እዚህ የነበሩ ብቻ ሳይሆን በሌሎች አካባቢዎች በፈጸሙት ወንጀል ተፈርዶባቸው ጭምር ወደ ትግራይ የመጡ በሰው ግድያ የሚወነጀሉ ጭምር ናቸው። ከነትጥቃቸው የተያዙት። በተመሳሳይ በቡድን ተደራጅተው ወደ ተለያዩ አካባቢዎች እየተንቀሳቀሱ ወንጀል ሲፈጽሙ የነበሩ በቁጥጥር ስር ውለዋል። ሚሊዮን ኃይለስላሴ እንደዘገበው በቅርብ ቀናት ብቻ መቀሌ ከተማ ውስጥ አምስት ሰዎች መታገትና መጠለፋቸውን ለፖሊስ ጥቆማ እንደደረሰው የከተማይቱ ፖሊስ አስታውቋል። ዩጋንዳ ከዩናይትድ ስቴትስ የሚባረሩ የሌሎች ሀገራት ስደተኛ ዜጎችን ለመቀበል መስማማቷን አስታወቀች። የዩናይትድ ስቴትስ ፕሬዝደንት የዶናልድ ትራምፕ መስተዳድር ከአሜሪካ የሚያባረራቸውን ስደተኞች እንዲቀበሉለት የተለያዩ ሀገራትን እያባበለ ነው። እስካሁን ድረስ ኤልሳልቫዶር፣ ኢስዋቲኒ፣ ደቡብ ሱዳንና ሩዋንዳ ስደተኞችን ለመቀበል ተስማምተዋል። የትራምፕ አስተዳደር ህገ ወጥ የሚላቸውን ስደተኞችን አራቱ መንግስታት ለመቀበል መፍቀዳቸውን የዓለም አቀፍ የመብት ተሟጋች ድርጅቶች አጥብቀው እየወቀሱ ነው። የኡጋንዳ ውጭ ጉዳይ ሚኒስትር ቋሚ ተጠሪ ቬንሴንት ባጌሬ እንዳሉት ግን ዩጋንዳ ስደተኞችን ለመቀበል ከወሰኑ ሀገራት ተርፍታ ሰልፏን አሳምራለች። ዩጋንዳ የምትቀበለው ስደተኛ ቁጥርና ከአሜሪካ የምታገኘው ጥቅም አይነት በድርድር የሚወሰን ነው ተብሏል። ይህ ዶቼ በለ ነው። የእስራኤል ጦር ሰሜናዊ ጋዛ ውስጥ የሚሰሩ የህክምና ባለሙያዎችና የእርዳታ ድርጅት ባልደረቦች አካባቢውን ለቀው እንዲወጡ አስጠነቀቀ። የጠቅላይ ሚኒስትር ቢንያሚን ኔታንያሁ መንግስት ባጸደቀው ዕቅድ መሰረት የእስራኤል ጦር የጋዛ ከተማን ሙሉ በሙሉ ለመማረክ መጠነ ሰፊ ጥቃት ከፍቷል። 60 ሺህ ተጠባባቂ ወታደሮች እንዲከቱ ጥሪ አድርጓል። የዓለም ቀይ መስቀል ማህበር ዋና ቃል አቀባይ ክርስቲያን ካርዶን የጋዛውን ጥቃት መባባሱ ተጨማሪ ግድያ፣ ተጨማሪ መፈናቀልና ተጨማሪ ውድመት ብለውታል። የተባበሩት መንግስታት የፍልስጤሞች ስደተኞች ጉዳይ ኡንሮዋ በምህጻሩ ኮሚሽነር ፊሊፕ ላዛሪኒ እንዳሉት ደግሞ አዲሱ ጥቃት ለረሃብ የተጋለጡ ሕፃናትን ለከፋ አደጋ የሚያጋልጥ ነው። የጋዛም የጤና ሚኒስቴር እንዳስታወቀው ካለፈው መጋቢት ወዲህ በረሃብና በምግብ እጥረት የሞቱት ፍልስጤማውያን ቁጥር 271 ደርሷል። የተባበሩት መንግስታት ድርጅት ባለሥልጣን ፊሊፕ ላዛሪኒ ረሃቡን የተፈበረከ ሰው ሠራሽ ሆን ተብሎ የተፈጠረ እና ምግብ የጦር መሣሪያ ሆኗል ብለውታል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ግን ጋዛ ከተማን የማስገበር እቅዳቸውን ጋቢራዊነት ለመገምገም ዛሬ ከተወሰኑ ሚኒስትሮቻቸው ጋር ይነጋገራሉ ተብሏል። ሮይተርስ ዜና አገልግሎት እንደዘገበው ንግግሩ ስለቀጣው ጥቃት እንጂ የጋዛን ጦርነት ለማቆም ስለተረቀቀው እቅድ አይደለም። የጋዛውን ጦርነት ለማቆምና ታጋቾችን ለማስለቀቅ ያለመውን እቅድ ሐማስ ቢቀበለውም የኔታንያሁ መንግስት መቀበል አለመቀበሉን እስካሁን በግልጽ አላስታወቀ ወዳጅ ዘመዶቻቸው የታገቱባቸው የእስራኤል ዜጎች የኔተንያሁ መንግሥት አዲስ ጥቃት መክፈቱን አቁሞ የተኩስ አቁም ሐሳቡን እንዲቀበል በሰልፍ ጭምር እየጠየቁ ነው። አማቻቸው የታገተችባቸው ዳሊያ ኩሲነር የዩናይትድ ስቴትስ ባለሥልጣናት በእስራኤል መንግሥት ላይ ጫና እንዲያደርጉ ተማጽነዋል። ፕሬዚደንት ትራምፕ ፕሬዚደንት ትራምፕ አምባሳደር ስቴቭ ዊትኮቭ ለረዥም ጊዜ ከጎናችን ቆማቸዋል። አሁንም ይህ ስምምነት እንዲፈረም የምትችሉትን ሁሉ እንድታደርጉ እንፈልጋችኋለን። ፕሬዚደንት ትራምፕ ሰላም ይፈልጋሉ። ጦርነቶችን ማቆም ይፈልጋሉ። ይህን ጦርነትም ብዙ ሳይዘገይ ማስቆም የሚችሉት እርስዎ ነዎት። ስምምነቱ እንዲፈረም እንፈልጋለን። ከሩሲያ ወደ ጀርመን ጋዝ የሚተላለፍበትን ቧንቧ ከሦስት ዓመታት በፊት በቦምብ ካጋዩ ሰዎች አንዱ ነው ተብሎ የተጠረጠረ ዩክሬናዊ ኢጣሊያን ውስጥ ተያዘ። የኢጣሊያና የጀርመን ባለሥልጣናት እንዳስታወቁት ሰርሄ ኬ በሚል ስም ብቻ የጠቀሱት ተጠርጣሪና አባሪ ተባባሪዎቹም ኖርድ ስትሪም የተባለውን የባህር ውስጥ የጋዝ ቧንቧ እንደ ግሪጎሪያኑ አቆጣጠር መስከረም 2022 ማፈንዳታቸውን የሚጠቁሙ መረጃዎች አግኝ ተጠርጣሪዎቹ ቧንቧውን ለማፈንዳት ዴንማርክ ደሴት አጠገብ ወደሚገኘው የባህር ክፍል የቀዘፉት ሮስቶክ ጀርመን ከሚገኝ ኩባንያ በሐሰት መረጃ በተከራዩት ፈጣን ጀልባ ነው። የቧንቧው መጋየት ሩሲያ ዩክሬንን በመውረሯ ሰበብ በሞስኮና በምዕራባውያን ሀገራት መካከል የተጫረውን ጠባንሮ ለፍንዳታው አንዳቸው ሌላቸውን ሲያወግዙ ነበረ። በሌላ ዜና የሩሲያና የዩክሬንን ጦርነት በድርድር ለማቆም የሁለቱ ሀገራት መሪዎች በቅርቡ ፊት ለፊት ተገናኝተው እንደሚነጋገሩ ሩሲያ አረጋገጠች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ እንዳሉት ፕሬዚደንት ቭላዲሚር ፑቲን የዩክሬኑ አቻቸውን ቮልዶሚር ዜሌንስኪን ፊት ለፊት ለማነጋገርም የሰላሙን ለመፈራረምም ዝግጁ ናቸው። ዩክሬንን ከጥቃት ለመከላከል የምዕራባውያን ሀገራት ጦር ዩክሬን ውስጥ ይስፈር የሚለውን ሐሳብ ግን አንጋፋው የሩሲያ ዲፕሎማት ፍጹም የማይሆን ብለውታል። እንዲህ አይነት የምዕራባውያን ጦር ዩክሬን ውስጥ ይስፈር የሚል እቅድ ያላቸው ወገኖች ለራሳቸው ትኩረት ለመሳብ የሚጥሩ ናቸው የሚል ተስፋ አለኝ። ይሁንና ይህ በሩሲያ ፌዴሬሽንም ሆነ ሕሊና ባላቸው አውሮፓውያን ዘንድ ጨርሶ ተቀባይነት እንደማይኖረው ይረዱታል የሚል ተስፋ። በውጊያው አውድ ሩሲያ ዛሬ ዩክሬንን በ574 ሰው አልባ አውሮፕላኖችና በ40 ሚሳይሎች ደብድባለች። የዩክሬን አየር ኃይል እንዳስታወቀው በጥቃቱ አንድ ሰው ሲገደል፣ 15 ሰዎች ቆስለዋል። ዩክሬንም የሩሲያን የነዳጅ ማጣሪያ መደብደቧን አስታውቃለች። ይህ ዶች ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኢትዮጵያ መንግሥት ባለሥልጣናት ያሰሯቸውን ቢያንስ ሁለት ጋዜጠኞች ያለምንም ቅድመ ሁኔታ እንዲፈቱ ዓለም አቀፍ የጋዜጠኞች መብት ተቆርቋሪ ድርጅቶች ጠየቁ። የጋዜጠኞች መብት ተሟጋቾች እንደሚሉት ኢትዮጵያ ለነጻ ፕረስና ለጋዜጠኝነት ሥራ አደገኛ የሆነች ነው። የእስራኤል ጦር ሰሜናዊ ጋዛ ውስጥ የሚሰሩ የሕክምና ባለሙያዎችና የእርዳታ ድርጅት ሰራተኞች አካባቢውን ለቀው ለመውጣት እንዲዘጋጁ አሳሰበም። ጦሩ የጋዛ ከተማን ሙሉ በሙሉ ለማስገበር እየተዘጋጀም ነው። የምዕራባውያን ሀገራት ጦር ዩክሬን ውስጥ ይስፈር የሚለውን ሐሳብ ሩሲያ ጥብቃ ተቃወመች። የሩሲያ ዩክሬንን ጦርነት ለማቆም የሚደረገው የዲፕሎማሲ ጥረት ጦርነቱም እንደቀጠሉ ናቸው። የዜናው መልእክት የእስካሁኑ ነበር።